የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን ሰማኒያኛ አመት ክብረ በዓል ማጠናቀቂያ እያካሄደ ነው። ዛሬ የኤግዚቢሽንና የባዛር ዝግጅቶቹ የተጠናቀቁ ሲሆን ከዝግጅቱ የሚገኘው ገቢ በድርቅ ለተጎዱ ወገኖች ይውላል። መለስካቸው አመሀ ዝግጅቱን ተከታትሏል። የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን ሰማኒያኛ አመት ማክበር የጀመረው ሰማኒያኛ አመቱን ከደፈነበት ካለፈው ዓመት ሚያዝያ ሰላሳ ቀን ጀምሮ ነው። ማህበሩ በዘረጋው እቅድ መሠረት በዚህ አንድ ዓመት ውስጥ የምስረታውን ሰማንያኛ ዓመት ምክንያት በማድረግ የተለያዩ ዝግጅቶችን ሲያከናውን ቆይቷል። ዛሬ የእነዚህ ዝግጅቶች ማጠናቀቂያ የሆነውን የአውደ ርዕይና የባዛር ወይንም የንግድ ትርኢት መሰናዶ አድርጎ የኢትዮጵያው ፕሬዚዳንትና የማህበሩ የበላይ ጠባቂ ዶክተር ሙላቱ ተሾመ አውደ ርዕዩን መርቀው ከፍተዋል። ዶክተር ሙላቱ ተሾመ ባደረጉት የመክፈቻ ንግግር የዘንድሮን የዓለም ቀይ መስቀልና ቀይ ጨረቃ አባል ልዩ የሚያደርገው በአንድ በኩል በአየር ንብረት ለውጥ ምክንያት በሀገራችን በተከሰተው ድርቅ ከአስር ሚሊዮን በላይ የሚሆኑ ወገኖቻችን ከችግር ለመታደግ ርብርብ የምናደርግበት በሌላ በኩል ደግሞ አላማ የሌላቸው ከደቡብ ሱዳን ድንበራችንን ጥሰው የመጡ ኃይሎች በጋምቤላ ክልል በሚገኙ 28 ወገኖቻችን ላይ የፈጸሙትን ኢ ሰብዊ ጭፍጨፋና የ18 ሕፃናት ታፍነው መወሰድ በመረረ ሐዘን የምናስብበት ወቅት መሆኑ ነው ብለዋል። አክለውም የሁለቱም ችግሮች ምንጮች የተለያዩ ቢሆኑም ለቀይ መስቀል ቤተሰቦች ግን ሁለቱም የሰብዊነት ጉዳዮች መሆናቸውን አመልክተው አቅም በፈቀደ መጠንም ድጋፍ የሚደረግባቸው መሆናቸውን አውስተዋል። የኢትዮጵያ ቀይ መስቀል ማህበር በድርቅ የተጎዱ ወገኖችን ለመርዳት ያደረገውን የተለያዩ ጥረቶችም አመስግነዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ደረጃ በበኩላቸው በአሁኑ ጊዜ ተጨማሪ አልሚ ምግብ ከሚያስፈልጋቸው 1.7 ሚሊዮን ከሚሆኑ የሚያጠቡ እናቶች፣ ነፍሰ ጡሮችና ከአምስት ዓመት በታች የሆኑ ህጻናት መካከል ማህበሩ 107ሺህ በሚሆኑት ላይ የተለየ ትኩረት አድርጎ እየሰራ እንደሆነ አስታውቀዋል። ዶክተር አህመድ ደረጃ በመጨረሻም የሰማንያ ዓመት የማኅበሩን ሰብአዊ አገልግሎት መዘከር ለአንድ ዓመት በተለያዩ መልኮች ሲካሄዱ የነበሩ ዝግጅቶች ዛሬ በይፋ በሚከፈተውና ገቢው ለድርቅ ተጎጆዎች እርዳታ በሚወለው አውደሪ እና የንግድ ትርኢት መዝጊያነት የሚጠናቀቅ መሆኑን ገልጸው መላው የአዲስ አበባ ህዝብ አውደሪውን በመጎብኘትና በንግድ ትርኢቱ በመሳተፍ ለሰብአዊነት ያለውን አጋርነት እንዲያሳይ ጥሪ አቅርበዋል። የኢትዮጵያ ቀይ መስቀል ማኅበር ሐምሌ 1 ቀን 1927 ዓ ም በወጣ አዋጅ ቋመ ቋመ አገር በቀል ሰብአዊ ድርጅት ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።